የካናዳ መንግስት የስታትስቲክስ ኤጀንሲ ባወጣው አዲስ ጥናት ሃይማኖትና ዘርን መነሻ ያደረጉ የጥላቻ ወንጀሎች በሀገሪቱ እየጨመሩ መምጣታቸውን አስታውቋል። አዲስ ይፋ በሆነው በዚህ ጥናት መሰረት የጥላቻ ወንጀል ሰለባ ከሆኑት መካከል ሙስሊም ካናዳውያን ዋነኞቹ ናቸው። እንደ ሪፖርቱ ከሆነ በጎርጎሮሳዊ 2015 ብቻ 159 ያህል ሙስሊሞችን ኢላማ ያደረጉ የጥላቻ ወንጀሎች ለፖሊስ ሪፖርት የተደረጉ ሲሆን ይህ አሀዝ በቀዳሚው ዓመት ሪፖርት ከተደረጉ 99 ተመሳሳይ ወንጀሎች ጋር ሲነጻጸር በ60 በመቶ መጨመሩን አመልክቷል። ሪፖርቱ የካቶሊክ እምነት ተከታዮች ላይ የተሰነዘሩ 55 የጥላቻ ወንጀሎች በተጠቀሰው 2015 ለፖሊስ ሪፖርት መደረጉን ያወሳው ጥናት ከቀዳሚው ዓመት ጋር ሲነጻጸር በካቶሊክ እምነት ተከታዮች ላይ የሚፈጸመው የጥላቻ ወንጀል በ57 በመቶ ጭማሪ ማሳየቱን ተመልክቷል። አይሁዳውያንም የዚሁ የጥላቻ ወንጀል ሰለባ መሆናቸው የስታትስቲክስ መስሪያ ቤቱ ባወጣው ሪፖርት አመልክቷል። በአይሁዳውያን ላይ የሚደርሰው የጥላቻ ወንጀል በ16 በመቶ ቀንሶ ቢታይም ለፖሊስ ሪፖርት የተደረጉ 178 የጥላቻ ወንጀሎች ቁጥሩ አሁንም በከፍተኛ ደረጃ ላይ እንደሚገኝ አመላክቷል። የስታትስቲክስ መስሪያ ቤቱ የቆዳ ቀለምን መሰረት ያደረጉ የጥላቻ ወንጀሎችም በካናዳ እየጨመሩ ከሚገኙ ወንጀሎች መድቦታል። ጥቁሮች ላይ የሚሰነዘሩ የጥላቻ ንግግሮችና ትንኮሳዎች በአነስተኛ ደረጃ መቀነሱን መስሪያ ቤቱ ቢገልጽም አሐዙ ግን አሁንም ከፍተኛ ደረጃ ላይ ይገኛል። በዕድሜ ደረጃ ሲቀመጥ 60 በመቶ የጥላቻ ወንጀል ፈጻሚዎች በወጣትነት የዕድሜ ክልል ላይ የሚገኙ ናቸው። ጥናቱን ይፋ ያደረገው የፌዴራል መንግስት መስሪያ ቤት ሁሉም የጥላቻ ወንጀሎች ለፖሊስ ሪፖርት የማይደረጉ በመሆኑ ትክክለኛው አሐዝ በጥናቱ ከተጠቀሰውም በላይ ሊሆን እንደሚችል አመልክቷል። ተንታኞችና የማኅበረሰብ ተወካዮች በተጠቀሰው ዓመት ለታየው ሙስሊሞችን ኢላማ ያደረጉ የጥላቻ ወንጀሎች በወቅቱ ስልጣን ላይ የነበረውና ለቀጣይ ዘመን ምርጫ ሲወዳደር የነበረውን የስቴፈን ሃርፐርን የወግ አጥባቂ ፓርቲ ተጠያቂ ያደርጋሉ። የሙስሊም ካናዳውያን ብሔራዊ ካውንስል ቃል አቀባይ አሚራ አልገውቢ ተከታዩን ብለዋል። የፌዴራል መንግስት ምርጫ የተካሄደበት ወቅት ሙስሊሞች በብዙ መልኩ በክፋት የተነሱበት ወቅት ነው። ይህም ወዲያውኑ የጥላቻ ወንጀሎች ጨምረው እንድናይ አድርጎናል። አሁን ይሄ አዲሱ አሀዝ የጠበቀ ነው ቢሆንም በሁኔታው ግን በጣም አዝንናል። ሪፖርቱ ይፋ በተደረገበት ወቅት የመንግስታቸውን አቋም ያንጸባረቁት የህዝብ ደህንነት ጥበቃ መስሪያ ቤት ኃላፊው ራሊፍ ጎዳሊ መንግስት ሁኔታውን ለማሻሻል ብዙ እየሰራ እንደሚገኝ ተናግረዋል። በእርግጥ ነው ይሄ ሪፖርት ላይ የተጠቀሱት ቁጥሮች አስፈሪ ናቸው። ጉዳዩንም የምር ልናየው ይገባል። ይህን በመሰሉ የጥናት ሪፖርቶች ላይ የሚወጡ ቁጥሮች በአስተማማኝ መልኩ የካናዳውያንን ሁሉ ማንነት ምን እንደሚፈልጉና ስለ ሀገራቸው ገጽታ ምን ለማስተላለፍ እንደሚፈልጉ ሙሉ በሙሉ ሊወክሉና ሊናገሩ አይችሉም። ይህንን ችግር ለመቅረፍ ብዙ እርምጃዎች ወስደናል። ለምሳሌ ዓለም ባለመቻቻልና በዘረኝነት ላይ ያሉ ችግሮችን ለመቅረፍ የሚደረጉ ጥረቶች አሉ። ለዶቼቬሌ ሬዲዮ ለተጠናከረው ዘገባ አክመል ነጋሽ ቶሮንቶ